ዲሞክራሲ በሌለበትና ሰብአዊ መብቶች ባልተከበሩበት ሁኔታ መልካም አስተዳደር ሊረጋገጥ አይችልም ሲሉ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ኢህአዴግ መልካም አስተዳደርን ስለ ማስፈን እያስቀመጠ ያለው እቅድም ከአንድ ሰሞን ግርግር አያልፍም ብለዋል። ገዢው ፓርቲ ኢህአዴግ በተለይም ከአስረኛው ድርጅታዊ ጉባኤው ጀምሮ በመልካም አስተዳደር ላይ አትኩሮ እንደሚሠራ እየገለጸ ይገኛል። እስክንድር ፍሬው ዘገባ አለው። መልካም አስተዳደር በተለይ ከአስረኛው ድርጅታዊ ጉባኤ ጀምሮ ከፍተኛ ትኩረት የተሰጠው ጉዳይ እንደሆነ ገዢው ፓርቲ ኢህአዴግ ይገልጻል። በጉባኤው ማግስት የተሰጡ መግለጫዎችና የመንግስት የመገናኛ ብዙሀን ዘገባዎች ለዚህ ርዕስ የሰጡት ትኩረት መጨመሩም ታይቷል። መገናኛ ብዙሀኑ በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከመልካም አስተዳደር ችግር ጋር የተያያዙ ያሏቸውን የሕዝብ ቅሬታ ዘገባዎች ያቀረቡበት አጋጣሚም ታይቷል። አንዳንድ የተቃዋሚ ፓርቲ መሪዎች ግን መልካም አስተዳደር ብቻውን አይመጣም ብለዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንደሚሉት የዲሞክራሲ መኖርና የሰብአዊ መብት መከበር ለመልካም አስተዳደር መሰረት ነው። አንዱ ላይ የሌለው መኖር አይችልም። በምንም ተአምር መኖር አይችልም። እስካሁን ድረስ ባለው የልምት ተሞክሮ እስካሁን ድረስ ያለው የተሻለ ተጠያቂነት ያላቸው ሀገሮች፣ የተሻለ ዲሞክራሲያዊ አስተዳደር ያላቸው ሀገሮች፣ ሰብአዊ መብትና ዲሞክራሲያዊ መብቶችን ስራ ላይ አዋሉ የሚባሉ ሀገሮች ዲሞክራሲያዊ አስተዳደርና ስርዓት ያላቸው ሀገሮች ናቸው። ይህንን የሌላቸው ሀገሮች ደግሞ መቶ በመቶ በሚቻልበት ደረጃ መልካም አስተዳደር ወይም ሊኖር ያልቻለባቸው ሀገሮች ናቸው። ስለዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ያለ ሌላው መኖር አይችልም። በእርግጥም በመልካም አስተዳደር ችግር ላይ ለመስራት መቁረጡን ኢህአዴግ ይናገራል። ይህንኑ ደግሞ ችግሩ በከፍተኛ ሁኔታ መኖሩን ከማመን እንደጀመረ በአስረኛው ድርጅታዊ ጉባኤ ተንጸባርቋል። ከህወሓት ኢህአዴግ መስራቾችና አመራሮች አንዱ አቶ አባይ ጸሐዬ ከጥቂት ሳምንታት በፊት በተካሄደው በዚሁ ጉባኤ ላይ በሰጡት አስተያየት የመልካም አስተዳደር ችግር በህዝቡ ዘንድ ከፍተኛ ቅሬታ መፍጠሩን አብራርተዋል። ሰላም ማስፈን መቻላችን በአስተማማኝ ከሁሉ በላይ ደግሞ ሰላም ያያለሱ የልማት ስራዎቻችን ደግሞ በአብዛኛው ጥሩ ርቀት ስለሄዱ ጥሩ ለውጡና ተጠቃሚነት ስላረጋገጡ እዚህ መርከማቻ የውስጥ የውስጣችን ሁኔታ ላይ ተቃዋሚዎች ግን ይህ የገዥው ፓርቲ አካሄድ ዘላቂ መሆኑን ይጠራጠራሉ። ዶክተር መራራ እንደሚያምኑት ችግሩን ለመፍታት መሞከር ለራሱ ለኢህአዴግ አስቸጋሪ ነው። በመጀመሪያ ደረጃ በግልጽ ቋንቋ ለማስቀመጥ የሚፈልገው ማንም መንግስት መጥፎ መንግስት መሆን አይፈልግም። ችግሩ ግን ጥሩ መንግስት የመሆን ጥያቄ ነው። ማንም መንግስት መልካም አስተዳደር እንደ መጥፎ ስራ፣ ችግሩ መልካም አስተዳደር ማስፈን መቻል ያለመቻል ጥያቄ ነው። ኢህአዴግ ትልቁ ችግር የፓርቲ ፍላጎት ኢህአዴግ ፍላጎት እና የዜጎች ፍላጎት ሁሌም እየተጋጩ ናቸው ለምሳሌ እነዚያን ነገሮች ላይ ለምሳሌ ነው እንጂ የሚያቀርባቸው ነገሮች በእውነታው፣ ማነው? ማንን የሚቀጣው? ማነው? ማንን የሚቆጣጠረው? ማነው ለምሳሌ በህዝብ መቶ በመቶ ካድሬዎቹን ሰርቃችሁ፣ የህዝብ ድምፅ ሰርቃችሁ አስመርጡኝ ያለ መንግስት ካድሬዎች ለግላቸው ደግሞ ሲሰርቁ ለምን ትሰርቃላችሁ ብሎ ብሎ እንዴት ሊቀጣ ይችላል? ወደ እንትን እኮ ነው የሰራው፣ ያሰራው ስራ ያቀ ችግሩ እዛ ላይ ነው። ሁልጊዜ የሚጋጨውና እነዛ ነገሮች ኢህአዴግ ለማስፈሰል አንድ ጊዜ ለምሳሌ ለሰው ምንድን ነው ኦ አንዳንድ ምን ነው ትና አንድ ሁለቱ ትልቅ ሊሆን ይችላል። ትናንሽ አሳዎች ለቅሞ ጸረሞ ሲና እንትኑ ከዛ በኋላ ትላልቅ አሳዎቹ እያዋኙ ነው። አንዳንድ ሰሞን ለማስመሰል የምናገራቸውና የሚሰራቸው አንዳንድ ነገሮች አሉ። አሀ አሁን ሲያደግ እንዲህ እያደረገ ነው የሚለው፣ ግን በጣም ከአንድ ሰሞን ግርግር ማለፍ አይችልም። ለምሳሌ ጥሩ ምሳሌ የቀድሞ ጠቅላይ ሚኒስቴር የመንግስት ሌባ፣ የግል ሌቦች መንግስቴን እጅና እግሩን አሰሩ ብሎ ፓርላማ ላይ ለዘጠና ሚሊዮን የሚተላለፍ ሚትን በቀጣይ የሚሰራጭ ስርጭ ሲጮው ነበር። በማግስቱ ስንት አንገቶች ይቆረጣሉ፣ ምን ይሆናሉ፣ እርምጃ ይወሰዳሉ ብለህ ሲጠብቅ ምንም የለም። አንጀታችሁ አልጨከነም ማለት ነው። ለምንድን ነው የማይጨክነው? እቺ የፓርቲዋ ጉዳይ ነው። ፓርቲው ስልጣን ላይ ለመቆየት ስልጣን ላይ የሚቀየር ፓርቲው እነዚህ ካድሬዎች ወሳኝ ናቸው። እናም ኢህአዴግ በተለይ በመጪዎቹ አንድና ሁለት ዓመታት ተጨባጭ ለውጥ እንደሚያመጣበት የሚገልጸው መልካም አስተዳደርን የማስፈን እቅድ ተቃዋሚዎችን አላሳመነም። ርዕሱ የሚያነጋግር፣ የሌሎች ወገኖችን አስተያየትም የሚጋብዝ ነው። በተለይ ከገዢ ፓርቲ ተጨማሪ አስተያየቶችን ካገኘው በሌላ ዘገባ መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።